ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል በዲሞክራሲያዊት ኮንጎ ሪፐብሊክ በቪየትናም በሶሪያ በኢራንና ሌሎች አገሮች ጋዜጠኞች ዛሬም የጥቃት ኢላማ ናቸው የንግግር ነጻነት አደጋ ላይ እንደወደቀ ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ ለጋዜጠኞች መብት የቆመው ዓለም አቀፍ ድርጅት ሲፒጂ እንዳመለከተው እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ.ም ብቻ በዓለም ዙሪያ ከ60 በላይ ጋዜጠኞች ተገድለዋል። በብዙ መቶዎች ታስረዋል። በርካቶችም የገቡበት አልታወቀም። ሌላው ለጋዜጠኞች መብት የቆመው ድንበር የለሽ ጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ መንግስታት የጋዜጠኞችን ድምፅ ለማፈን የሚጠቀሙባቸው መንገዶች ሳንሱርን፣ ወከባን፣ መንግስታዊ ባልሆኑ የበጎ አድራጎት ድርጅቶች ላይ የሚጣሉ ገደቦችንና የፖለቲካ መሪዎች በግልጽ የሚሰነዝሯቸውን ዛቻዎች ይጨምራል ይላል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የህዝባዊ ዲፕሎማሲና የህብረተሰብ ጉዳዮች ረዳት ሚኒስትር ሪቻርድ ስቲንግል የንግግር ነጻነት የሰብአዊ መብቶች ሁሉ መሰረት ነው ያሉበትን በቅርቡ በኒውዮርኩ የኮሎምቢያ ዩኒቨርሲቲ ያሰሙትን ንግግራቸውን ዋቢ ያደረገው ርዕሰ አንቀጽ አያይዞም በዚያ ነጻነት ላይ የተደቀኑ ፈተናዎች ባለፉት አስርት ዓመታት ከታዩት አሁን ይበልጥ ስር እየሰደዱና እየበረቱም መጥተዋል ሲሉ የቀድሞው ጋዜጠኛና የዛሬው ረዳት የውጭ ጉዳይ ሚኒስትር የሰጡትን አስተያየት ያጠናክራል። ሚስተር ስቲንግል ሶስቱ ፈተናዎች ግጭቶች ባሉባቸውና ሌሎች አካባቢዎች ጋዜጠኞች የሚደርስባቸውን የአካል ጉዳት አምባገነን መሪዎች ባሉባቸው አገሮች የሚታየውን በየዕለቱ እየጠበበና እየኮሰመነ የሚሄድ የዜጎች የመናገር ነጻነት፣ እንዲሁም እየገነነ የመጣውን የተዛባ መረጃ ስርጭት ይዘረዝራሉ። ቀደም ሲል እውነትን ፈትሸው የሚያወጡ ጋዜጠኞች የተሻለ መንገድ ነበራቸው ያሉት ረዳት የውጭ ጉዳይ ሚኒስትር ስቲንግል ይህ አሳሳቢ ሁኔታ የዩናይትድ ስቴትስ ዲፕሎማቶች በዓለም ዙሪያ ከሚመለከታቸው መንግስታት ጋር አጽንኦት ሰጥተው የሚንቀሳቀሱበት ጉዳይ መሆኑንና ለዲጂታልና አካላዊ ጥበቃ እንዲሁም ለማኅበረሰባዊና ስነ ልቦናዊ እንክብካቤዎች እገዛ ከምታደርገው በተጨማሪ ለጥቃት ለተጋለጡ የሲቪል ማኅበራትና ነጻ ጋዜጠኞች ስልጠና አስፈላጊ መሣሪያዎች እንዲሁም ለኢንተርኔት ነጻነትና ሌሎች ፕሮግራሞች ማስፈጸሚያ የሚውል ከአንድ መቶ ሚሊዮን ዶላር በላይ ማውጣቷን አስረድተዋል። ከአንድ መቶ ሚሊዮን ዶላር በላይ ወጪ ማድረጓን አስረድተዋል። የፕሬስ ነጻነት በሚረጋገጥባቸው መንገዶች መርዳት የዩናይት ስቴትስ የውጭ ፖሊሲ ቁልፍ አካል መሆኑን ያመለከቱት ርዳታ የውጭ ጉዳይ ሚኒስትሩ አክለውም በአሸባሪ ቡድኖችና አምባገነን መንግስታት በተመሳሳይ የሚፈጸሙትን የተዛቡና የሐሰት መረጃዎች እንዲሁም የፕሮፓጋንዳ መልእክቶች ስርጭት ለመቋቋም አገራቸው በመረጃ የተደገፉ መልእክቶችና እውነት ጎልቶ የሚሰማበት ምህዳር እንዲረጋገጥ እንዲሁም በዓለም ዙሪያ የሚገኙ ነጻ መገናኛ ብዙሀን ይረዱ ዘንድ በተነሳሳ ገቢር ትንቀሳቀሳለች ብለዋል። ለዚህም ዋናው ምክንያት አሉ ስቲንግል ለዚህም ዋናው ምክንያት ጋዜጠኞች ለሁላችንም ለዜጎች በሙሉ ስለ አገሮቻችንና ስለ መንግስቶቻችን ምንነትና አሰራር እውነቱን እንድንረዳ እድል ይፈጥሩልናል። ይህም መልካምና ጠንካሮች ያደርገናል ሲሉ የዩናይት ስቴትሱ ሲሉ የዩናይትድ ስቴትሱን ፕሬዚዳንት ባራክ ኦባማን ዋቢ ያደረጉበትን በመጥቀስ የዕለቱ ርዕስ አንቀጽ ሐተታውን ደምድሟል።